በስምንት ዓመታት ውስጥ ለመጀመሪያ ጊዜ በመሐል አዲስ አበባ ከተማ ትናንት የተካሄደው ህዝባዊ ተቃውሞ የተሳተፉ የታሰሩ እንዲፈቱ የተፈናቀሉ እንዲካሱ፣ ህገ መንግስቱ እንዲከበርና አፋኝ ያሏቸው አዋጆች እንዲቀሩ ጠይቀዋል። የኢትዮጵያ መንግስት በሰጠው ምላሽ አንዳንዶቹ ጥያቄዎች ቀድመው የተመለሱ ሌሎቹም አግባብ ያልሆኑ ናቸው ብሏል። እስክንድር ፍሬው ተከታዩን ይዟል። አዲስ አበባ እንደዚህ አይነቱን ሰልፍ ካየች 8 ዓመታት ተቆጥረዋል። የአገር አቀፉ ምርጫ የድምጽ መስጫ ቀን የነበረው ግንቦት 7997 ዓ.ም ምረት በዚያን ቀን ምሽት በቴሌቪዥንና እና በሬዲዮ የቀረቡት ጠቅላይ ሚኒስትር መለስ ዜናዊ ህዝባዊ ሰልፎች ለጊዜው መከልከላቸውን አስታወቁ። የዚያን ጊዜው ምርጫ ውዝግብ ካበቃ በኋላም ቢሆን እገዳው መነሳቱ በይፋ አልተገለጸም። ለእገዳው መነሳት ፍንጭ የታየውም ከዚያ በኋላ ባሉት አመታት አንዳንድ ፖለቲካዊ ያልሆኑ ሰልፎች መካሄዳቸው ነው። የሊቀመንበሯን የብርቱካን ሚደቅሳን መታሰር በመቃወም በ2001 ዓ ም በአንድነት ፓርቲ የተካሄደው ፖለቲካዊ ሰልፍም አመራሮቹ ብቻ የተሳተፉበት ነበር። መንግስት በሃይማኖት ጉዳይ ጣልቃ ገባብን በሚል እስከ ቅርብ ጊዜ ድረስ በሙስሊሙ ህብረተሰብ እየተካሄደ ያለው ተቃውሞም በመስጊዶች አካባቢ የተወሰነ ነው። ህዝባዊ የተቃውሞ ሰልፍ እንዳናካሄድ መንግስት እንቅፋት እየሆነብን ነው ያሉ ተቃዋሚ ፓርቲዎችም ባለፉት ዓመታት ሁሉ ቅሬታቸውን ሲገልጹ ቆይተዋል። የመንግስት ባለስልጣናትም ቅሬታዎቹን በተለያዩ መንገዶች አስተባብለዋል። እናም አዲስ አበባ በዚህ አይነት ሰጥ አገባ ውስጥ ሆና ስምንት ዓመታት ተቆጥረዋል። ከዚህ ሁሉ አንጻር ሰማያዊ ፓርቲ የጠራውና ሌሎች ተቃዋሚ ፓርቲዎችም ድጋፋቸውን የሰጡት የትናንቱ ሰልፍ የመጀመሪያ ሊባል ይችላል። የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ከአራት ኪሎ የተነሱት ሰልፈኞች በፒያሳ አድርገው ዋናው ፖስታ ቤት ፊት ለፊት ተሰባስበዋል። ከመካከላቸው ያነጋገርኳቸውም ለምን በሰልፉ ላይ እንደተገኙ ገልጸዋል። ስሙን መግለጽ ያልፈቀደው ወጣት የመጀመሪያው ነው። እኔ በጣም ስለከፋኝ ብሶት ላሰማ ሰላማዊ ሰልፍ አለ። ስለ በሰላም ልናሰማ መብታችንን ልንጠይቅ እሱ ልናሰማ ተሰብስበናል። ጋ በሙሉ መብቱ ሊያሰማ ነው። ተሰሚነት ካገኘን ማለት ነው የሚሰማን ከአንዱ አዳማጭ ካገኘን ብሶታችንን እናሰማ ወጥተናል አደባባይ። ምንድን ነው ብሶታ ላሰማስ? ምንድን ናቸው ጥያቄዎች? ጥያቄዎቻችንም እኛ በሃይማኖት ነጻነት መንግስት አይገባም ይላል ህገ መንግስት ላይ። ራሳቸው ገብተው መርጠው እኛ የሾምንላችሁ ነው የሚያስተዳድሯችሁ ይሉናል። በጣም ብዙ ብዙ አለ። ያው አንተ የእስልምና ሃይማኖት ተከታይ ነህ፣ እኔ ያው እስልምና ሃይማኖት ተከታይ ነኝ። ስለዚህ እንድትወጣ እንድትወጣ አረገ። የታሰሩ ሰዎች ጉዳይ ነው አንድ እነሱም ነው። ሁለተኛ ደግሞ የኑሮ ውድነት ረሃብ ምናምን። ዞር ዛሬ የእኛ መመቻቸት ዓለም ግራቀኝ ወንድሞቻችን ተረቦ የተኘዋል። በጉቦ ስንት በራሳቸው አወጋለጡት ስንት ብር አለ ስንት ተራበ ሰው አለ። በጣም ብዙ ብዙ ችግር ከአዲስ አበባ ውጭ እንደሚኖሩ የገለጹልኝ የቀድሞ መምህር ደግሞ ሌላው አስተያየት ሰጪ ናቸው። የታሰሩት የተጨቆነ ተሰቃዩት እንዲለቀቁ ፍትህ በስክክል እንዲዳ ህገ መንግስቱን መንግስት ራሱ የሚጥሰውን እንዲ እንዲያስተካከል ህገ መንግስቱን የሚቦረብሩ አዳዲስ ወጡ ህጎች እንዲሰረዙ ህገ መንግስቱ ያለምንም ሳንክ እንዲከበር የተነሳ ጥያቄ መሆኑ። አዲስ አበባ ከከተማ ውጭ ነው የመጣሁት። የት ነው? ደብረ ዘይት። ለሰልፈኞቹ ንግግር ካደረጉት አንዱ ታዋቂው የህግ ባለሙያ ዶክተር ያዕቆብ ኃይለማርያም ኢትዮጵያ በአስቸጋሪ ሁኔታ ውስጥ እንደምትገኝ ገልጸዋል። ኢትዮጵያውያን የየዕለቱ ወሬያችን እገሌ ታሰረ፣ እገሌ እገሊት የእድሜ ልክ ተፈረደባት፣ እገሌ ቃሊቲ ወረደ፣ እገሊት ቅሊንጦ ተዛወረች፣ እገሌ ዝዋይ ትጋዘር ሆኗል። በተናገርነው አሸባሪ ተብለን እንታሰራለን። በጻፍነው ነውጠኛ ተብለን እንታሰራለን። የአዲስ አበባውን ጨፍጫፊ ግራዚያኒን በተቃወምን እንኳን ሳይቀር እንታሰራለን እያለን እኔ የፈቀድኩልህ ብቻ ተናገር፣ እኔ ለመረጥኩልህ ብቻ ተገዛ፣ እኔ ለመደርኩልህ አላህ ወይንም አምላክ ብቻ ስገድ በሰፋሁ ነኝ የዘር ከረጢት ውስጥ ግባ፣ እኔ ካልመረጥኩበት አካባቢ ተነሳ ብሎናል። በዚህ ፖሊሲ መሠረትም ለብዙ ሺህ ዓመታት ተዋዶና ተፋቅሮ የኖረው ሕዝብ በዘርና በጎሳ በጎሳ ከፋፍሎ በማህላቸው የብረት መጋረጃ ተዘግቶ አንዱ በአንዱ ላይ ጥላቻና ጥርጣሬ እየተፈጠረ ነው። የታሰሩ የፖለቲካ መሪዎችና ጋዜጠኞች እንዲፈቱ፣ ከቀያቸው የተፈናቀሉ ኢትዮጵያውያን አስፈላጊውን ካሳ ተከፍሏቸው እንዲመለሱ፣ የሙስሊሙ ህብረተሰብ የመፍትሄ አፈላላጊ ኮሚቴ አባላትን በአስቸኳይ እንዲፈቱ መጠየቅ የዚህ ሰልፍ አላማ መሆኑን አዘጋጆቹ ገልጸዋል። የኢትዮጵያ መንግስት በሰልፈኞቹ ጥያቄ ላይ አስተያየት የሰጠው ሰልፉ በተደረገበት በትናንትና ዕለት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ ሽመልስ ከማል ተፈናቃዮቹን አስመልክቶ የቀረበው ጥያቄ መንግስት ቀድሞ ምላሽ የሰጠበት መሆኑን ለኢትዮጵያ ቴሌቪዥን አብራርተዋል። የሙስሊሙ ንብረተሰብ መፍትሄ አፈላላጊ ኮሚቴ አባላት መታሰር በተመለከተም ጉዳዩ በፍርድ ቤት የተያዘ መሆኑን አመልክተዋል። በሰልፉ የተንጸባረቀውን አቋምም በፍርዱ ሂደት ላይ ጫና ለማሳደር የተደረገ ነው ብለዋል። ሃይማኖትና ፖለቲካ የተለያዩ መሆናቸውን በፍርድ በተያዙ ጉዳዮች ላይ ለህግ የበላይነት እና ለዲሞክራሲ ቆም ያለው የሚል ማንኛውም ዴሞክራሲያዊ የሆነ ንቅናቄ እና ፖለቲካ ፓርቲ የህግ የበላይነትን መቀበል ያለበት መሆኑን እና በፍርድ በተያዙ ጉዳዮች ላይ በሌላ መንገድ ከፍርድ ውጭ በሆነ መንገድ ጫና በመፍጠር የፍትህ መጨናገፍን ለማምጣት መሞከር የሌለበት መሆኑን መታወቅ ይኖርበታል። በዚህ ጉዳይ ላይ የተከሰሱትን ሰዎች ለመወከል ጥብቅና የተሰጣቸው ሰዎች ጉዳዩን በፍርድ ቤት በችሎት ማስረጃና ህግ አቅርበው የደንበኞቻቸውን ጥቅም የማራመድ እንጂ ሰላማዊ ሰልፍ ጠርተው በአደባባይ የፍርድ ሂደቱን ላይ ጫና ለማድረስና የቀና የፍርድ ሂደቱን አካሄዱን ቀና አካሄድ ለማጨናገፍ እንዲመሰል ስራ ውስጥ እንዲገቡ ስነ ምግባርም የሚፈቅድላቸው አይደለም። ሰልፉ በሰማያዊ ፓርቲ የተዘጋጀ ቢሆንም ሌሎች ተቃዋሚ ፓርቲዎችም ድጋፋቸውን ሰጥተዋል። መያድ አባላቱን አሰልፏል። የዴፓም ለዚሁ ሰልፍ ሲል ስብሰባውን ሰርዟል። አንድነት ፓርቲም ድጋፉን ሰጥቷል። ሌሎችም ተመሳሳይ አቋም አንጸባርቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ